ኤስቢኤስ ሬዲዮ ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። የቪክቶሪያ ምክር ቤት አባል አደም ሶሚሪክ ከሌበር ፓርቲ ተሰናበቱ። ቻይና ይሙት በቃ የፈረደችበት አውስትራሊያዊ ብይን ከቤጂንግና ካምብራ ግንኙነት መሻከር ጋር የተያያዘ አይደለም ማለች የሚሉት የምሽት ግንባር ቀደም ርዕሰ ዜናዎቻችን ናቸው። በሌበር ፓርቲ ውስጥ የፓርቲ ቅርንጫፍ አባላት የድጋፍ ስብሰባ ምልመላን ተከትሎ የቪክቶሪያ ረዳት በጅሮንድ ሮቢን ስኮት ከካቢኔ አባልነታቸው ለቀዋል። ፕሪምየር ዳንኤል አንድሮስ ዛሬ ሰኞ ማሌዳ ላይ የምክር ቤት አባል አደም ሶሜሪክን ከካቢኔ አባልነት አሰናብተዋል። አቶ ሶሜሪክ የፓርቲ የኃይል ሚዛናቸውን ለማግዘፍ ከረዳት በጅሮንድ ቢሮ ጥሬ ገንዘብና የፓርላማ ሠራተኞችን በመጠቀም ለአባላት ምልመላ እንደዋሉ ተነግሯል። አቶ ሰሜሪክ ግና እሳቸውን አስመልክቶ የተነገሩት ሁሉ እውነት እንዳልሆኑ ጠቁመው ከሌበር ፓርቲ አባልነት ራሳቸውን አገለዋል። ፕሪምየር አንድሩስ በቻናል 9 ሲክስቲ ሚኒትስ ፕሮግራም ስማቸው የተጠቀሱ ሌሎች ሚኒስትሮች ቢኖሩም የተቀሩ የካቢኔ አባላትን የሚያሰጋ ተጨማሪ ጉዳይ እንደሌለ ገልጧል። ይሁንና ፕሪምየሩ ይህን ካሉ ጥቂት ሰዓታት በኋላ ረዳት በጅሮን ስኮት የካቢኔ መልቀቂያ ደብዳቤያቸውን አቅርበዋል። ቻይና ይሙት በቃ የፈረደችበት የአንድ አውስትራሊያዊ ብይን ከቤጂንግና ካምብራ ግንኙነት መሻከር ጋር የተያዘ አይደለም ብላለች። ካርም ግሊስፒ በ2013 በደቡባዊት ቻይና ጓንጆን ለእስራት የበቃው 75 ኪሎ ግራም ሜታፌታሚን አደንዛዥጽ ሻንጣ ውስጥ ተገኝቷል በሚል ነው። የ56 ዓመቱ ሰው ብይኑ የጣለበት በአንድ የጓንጆን ፍርድ ቤት ቅዳሜ ጁን 13 ሲሆን ይግባኝ ለመጠየቅም አስር ቀናት ተሰጥተውታል። የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ጆውል ጃንግ ቻይና የአውስትራሊያ ዲፕሎማት ይሙት በቃ የተፈረደበትን ግለሰብ ሕጋዊ መብት ለማስጠበቅ እንዲችሉ ፈቃዷን እንደምትቸር ሲገልጡ፣ በሕግ ፊት ሁሉም እኩል ነው የቻይና የፍትህ አካላት ጉዳዩን የያዙት የቻይናን ህጎችና ህጋዊ አሰራሮችን በተከተለ መልኩ ነፃና ገለልተኛ ሆነው ነው። አውስትራሊያ የቻይናን የፍትሕ ለዋላዊነት ልታከብር ይገባታል። ጉዳዩ ከሁለትዮሹ ግንኙነት ጋር ምንም አይነት ተያያዥነት የለውም ብለዋል። የግልብሲ ክስ ብይን ያገኘው የአውስትራሊያና ቻይና ግንኙነት በኮሮና ቫይረስ የምርመራ ጥሪን ተከትሎ ሻክሮ ባለበት ወቅት ነው። ባለፈው ሳምንት ሜልበርን ውስጥ በብላክ ላይቭስ ማተር የተቃውሞ ሰልፍ ላይ ተካፍሎ የነበረ አንድ ግለሰብ በኮሮና ቫይረስ መያዙ ተገለጠ። ባለፉት 24 ሰዓታት ውስጥ ቪክቶሪያ ውስጥ 12 ሰዎች አዲስ በኮሮና ቫይረስ የተያዙ ሲሆን ሰባቱ ኮበርግ የሚገኝ የአንድ ቤተሰብ አባላት ናቸው። እያደመጡ የነበረው የኤስቤስ አማርኛ ፕሮግራም ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ራዲዮን ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። Want to hear more stories like this? Listen on Apple Podcasts, Google Podcasts, Spotify, or wherever you get your